የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በኢትዮጵያ በተለይ በኦሮሚያ ክልል በቄለም ወለጋ ዞን በአማሮች ላይ የቀጠለውን ጭፍጨፋ የተለያዩ የፖለቲካ ፓርቲዎች፣ ታዋቂ የማህበረሰብ አባላት እያወገዙት ነው። መንግስት ሆነ ብሎ በተባባሪነት፣ በቸልተኝነት፣ በአቅማነስ እንዲሁም የእኩይ ኃይሉ ተባባሪዎች በመንግስት መዋቅር ውስጥ በመሰግሰጋቸው መንግስት የዜጎችን ነፍስ ለመታደግ የሚያስችሉ ተግባራትን በቁርጠኝነት አልተገበረም ሲሉ መንግስትን ተጠያቂ አድርገዋል። ትናንት ዳግም በመቶዎች የሚቆጠሩ አማሮች የተገደሉበት የኦሮሚያ ክልል የቄለም ወለጋ ዞኑ ጭፍጨፋ መንግስትና መንግስት የሚወነጅለው የኦሮሞ ነጻነት ጦር ወይም መንግስት ሸኔ የሚለው ቡድን እየተወነጃጀሉበት ነው። ኢትዮጵያና ሱዳን የገቡትን የድንበር ውዝግብ በውይይት ለመፍታት ሁለቱም ሀገራት ቁርጠኞች እንደሆኑ ጠቅላይ ሚኒስትር አብይ ተናገሩ። አብይ ይህን የተናገሩት ዛሬ ናይሮቢ ላይ በተቀመጠው ከኢጋድ ስብሰባ ጎን ለጎን ሁለቱ መሪዎች ባደረጉት ውይይት ነው። ዜናው በዝርዝር በኦሮሚያ ክልል ቄለም ወለጋ ዞን ቁጥራቸው በውል ያልታወቁ ሰዎች ማንነትን መሰረት ባደረገ ጥቃት ተጨፍጭፈዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ድርጊቱን አውግዟል። ኢሰመኮ ትናንት ማምሻውን በማህበራዊ ትስስር ገጹ እንደጻፈው በኦሮሚያ ክልል ሀዋ ገላን ወረዳ በቄለም ወለጋ ዞን መንደር ሀያ እና መንደር ሀያ አንድ ቁጥራቸው በውል ያልታወቁ ሰዎች ስለመጨፍጨፋቸው መረጃ ደርሶኛል ብሏል። ኮሚሽኑ እንዳለው ያነጋገራቸው ከጥቃቱ የተረፉ ከአካባቢው የሸሹ ሰዎች ግድያው ትናንት ሰኞ ሰኔ 27 ቀን 2014 ዓ.ም ማልዳ መጀመሩን ነፍሰ ገዳዮቹም የኦሮሞ ነፃነት ጦር ወይም መንግስት ሸኔ የሚለው ቡድን አባላት መሆናቸውን ተናግሯል። ኢሰመኮ ግድያው የተፈጸመበት የመንደር 20ና የመንደር 21 ነዋሪዎች በዋነ ግንኙነት የአማራ ተወላጆች መሆናቸውን መረዳቱንም ገልጿል። የመንግስት ጸጥታ ኃይሎች ከአዲስ አበባ አራት መቶ ኪሎ ሜትር ርቀት ላይ በሚገኘው በዚህ ስፍራ ደርሰዋል ቢባልም ነዋሪዎች አሁንም መጠለያ ፍለጋ ላይ ናቸው ብሏል። ኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በአካባቢው ማንነትን መሰረት አድርጎ አሁንም የቀጠለው ግድያ በአስቸኳይ መቆም አለበት ሲሉ አሳስበዋል። በአካባቢው ሊፈጸም የሚችል ተጨማሪ የሲቪሎች ግድያን ለመከላከልም የመንግስት ጸጥታ ኃይሎች በአስቸኳይ በአካባቢው እንዲሰማሩም ጥሪ ያቀርቧል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና ማጼው የኦሮሞ ነጻነት ጦር በወለጋ በንጹሐን አማሮች ላይ ለተካሄደው የጅምላ ግድያ ይወነጃጀላሉ ሲል ሮይተርስ ዛሬ ዘገበ። በኦሮሚያ ክልል ወለጋ ውስጥ ከቅርብ ጊዜ ወዲህ በማንነት ላይ ያነጣጠረው ጥቃት እየተጠናከረ መምጣቱን ሮይተርስ በዘገበው አክሏል። ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት አመሻሹ ላይ በማህበራዊ ትስስር ገጻቸው የሸኒ ቡድን በምዕራቡ ወለጋ በዜጎች ላይ አደጋ ያደረሰ በመሸሽ ላይ ነው ሲሉ ነበር። በወለጋው ዳግም ጭፍጨፋ መካሄዱን ከሁሉ በፊት መረጃውን ይፋ ያደረጉት አብይ ምን ያህል ሰው እንደተገደለ በግልጽ አይጻፉ እንጂ በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል። በዜጎቻችን ላይ በደረሰው መከራ እያዘንን ይህንን አሸባሪ ቡድን እስከ መጨረሻው ተከታትለን ከህዝባችን ጋር እናስወግደዋለን ሲሉ ጽፈው ነበረ። ዛሬ ሮይተርስ የዜና ወኪል የጠቀሳቸው የሮሞ ነጻነት ጦር የኦኤልኤ ቃል አቀባይ ኦዳ ታርቢ የጠቅላይ ሚኒስትር አቢይ አህመድ መንግስት ጦራቸውን ለጭፍጨፋው ተጠያቂ ማድረጉን አስተባብለዋል። ኦዳ ታርቢብ ከዚህ ይልቅ መንግስት በቅርቡ በስፍራው ያሰፈራቸው የፌዴራል መንግስት ወታደሮች ጭፍጨፋውን ለማስቆም ምንም አለማድረጋቸውንና የመንግስት ታማኝ ሚሊሻዎች ያሏቸውን ለጭፍጨፋው ተጠያቂ አድርገዋል። በቅርቡ በአካባቢው በተፈጸመ ጥቃት 338 ሰዎች ተገድለዋል ሲሉ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ብሌን ስዩም ባለፈው ሳምንት ጋዜጣዊ መግለጫ መስጠታቸው ይታወሳል። በኢትዮጵያ በተለይ በኦሮሚያ ክልል በቄለም ወለጋ ዞን በአማራ ብሔር ላይ የቀጠለውን ጨፍጨፋ የተለያዩ የፖለቲካ ፓርቲዎች፣ ታዋቂ የማህበረሰብ አባላት እያወገዙት ነው። ባልደራስ ለእውነተኛ ዲሞክራሲን ጨምሮ እሁድ ዕለት መሪውን ፕሮፌሰር ብርሃኑ ነጋን አድርገው የመረጠው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብሔር ላይ ያተኮረው ግድያ እንዳሳሰባቸው ብሎም እንዳሳዘናቸው በወጡት መግለጫ ገልጸዋል። መንግስት ሆነ ብሎ በተባባሪነት በቸልተኝነት በአቅም ማነስ እንዲሁም የእኩይ ኃይሉ ተባባሪዎች ያላቸው ኃይሎች በመንግስት መዋቅር ውስጥ በመሰግሰጋቸው መንግስት የዜጎችን ነፍስ ለመታደግ የሚያስችሉ ተግባራትን በቁርጠኝነት መፈጸም አልቻለም ሲል ኢዜማ እንደ አብዛኛው ዜጋ ሁሉ በመንግስትን ተጠያቂ አድርጓል። አንድ ስማቸው እንዳይጠቀስ የጠየቁ የአይን እማኝ በኦሮሚያ ክልል በቄለም ወለጋ ዞን የትናንትና ግድያ ከቀኑ አምስት ሰዓት መጀመሩን ተናግረዋል። አምስት ሰዓት አካባቢ ነው የተፈጸመው ድርጊቱ እስከ ትላንትና ለአንድ ሰዓት አካባቢ ድረስ ወደ ሁለት መቶ ሬሳ ተለቅመናል ነው የሚሉት። ገና በየጫካው ስለሆነ የወደቀው ሬሳው ገና ለቤቱ ነው እየተለቀመ ነው። የፖለቲካ ፓርቲዎችን ጨምሮ ዜጎች በአማራ ላይ እየተካሄደ ያለውን ጭፍጨፋ ዓለም አቀፍ ትኩረት እንዲያገኝ ጥሪ አቅርበዋል። አድማጮች በመከታተል ላይ ያላችሁት ከዶቸበለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የምስራቅ አፍሪቃ በየነ መንግስታት የኢጋድን ጉባኤ ለመካፈል ኬንያ ናይሮቢ የሚገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሀገራቸው ከጎረቤት ከሱዳን ጋር ያላትን ልዩነት በውይይት ለመፍታት ቁርጠኛ መሆኗን ገለጹ። የፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕረስ ዛሬ እንደዘገበው ከሆነ ጠቅላይ ሚኒስትር አብይና በመፈንቅለ መንግስት ወደ ስልጣን የመጡት የሱዳኑ መሪ አብደል ፋታህ አል ቡርሃን ባለፉት ሳምንታትና ወራት በመካከላቸው የተባባሰ የመጣውን የድንበር ውዝግብ በውይይት ለመፍታት ሁለቱም ሀገራት ቁርጠኛ መሆናቸውን ጠቅላይ ሚኒስትር ዐቢይ ተናግረዋል። ሁለቱ ሀገራት የድንበር ውዝግባቸውን ለመፍታት ለውይይት የተቀመጡት ባለፈው ሳምንት ካርቱም የሚገኘው የሱዳን መንግስት በሱዳንና በኢትዮጵያ ድንበር ላይ የኢትዮጵያ ኃይላት ሰባት ወታደሮችን ገድለውብኛል ሲል ከከሰሰና የኢትዮጵያ መንግስት ክሱን ውድቅ ካደረገ በኋላ ነው ሁለቱ ሀገራት ችግራቸውን በሰላማዊ መንገድ ለመፍታት በርካታ የሚያስተሳስሩ ነገሮች አሏቸው ያሉት አብይ ሁለታችንም በውይይት ሁለታችንም በውይይት ለመፍታት ተስማምተናል። የጋራ ሴቶቻችን ከማንኛውም አይነት ከፋፋይ ነገር ይበልጣል ሲሉ ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው መጻፋቸውን የፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። በኢትዮጵያና በሱዳን መካከል እየተባባሰ ስለመጣው የድንበሩ ውዝግብ የኢትዮጵያው ጠቅላይ ሚኒስትር ይህን ይናገሩ እንጂ ከሱዳን በኩል የሀገሪቱ መሪ አብደልፋታህ አልቡርሃን እና ጠቅላይ ሚኒስትር አብይ አህመድ የዝግ ውይይት አካሄዱ ከማለት በስተቀር በዝርዝር የገለጸው ነገር የለም። አልጀሪያ ከፈረንሳይ ቅኝ ግዛት የተላቀቀችበትን ስልሳኛ ዓመት በብሔራዊ ደረጃ አክብራዋለች። አልጄሪያ ከ132 ዓመታት በኋላ ከፈረንሳይ ቅኝ አገዛዝ የተላቀቀችበትን የነጻነት ቀን ስታከብር በተለይ በዋና መዲና አልጀርስ ላይ ወታደራዊ ማርሽን ጨምሮ በተለያዩ ዝግጅቶች ታስቦ ውሏል። የአልጀሪያ መንግስት እለቱን በማስመልከት ከ14 ሺህ እስረኝ ለ14000 እስረኞች ምህረት አድርጓል። የቀድሞ የአልጀሪያ ፕሬዚዳንት አብዱል አዚዝ ቡተፍሊካ በሀገሪቱ የነፃነት መታሰቢያ ዕለት የወታደራዊ ሰልፍ ትርኢትን ከልክለው ነበረ። የአሁኑ የሀገሪቱ ፕሬዚዳንት በነፃነት ቀን በአደባባይ የሚታየውን ወታደራዊ ሰልፍ ትርኢት ፈቅደዋል። አልጀሪያ ከፈረንሳይ ቅኝ ግዛት ለመላቀቅ በተካሄደው ጦርነት ቢያንስ 1.5 ሚሊዮን ህዝብ ማለቁ ይነገራል። የጣሊያን መንግስት በሀገሪቱ ሰሜናዊ ክፍል በሚገኙ አምስት ክልሎች ከፍተኛ ድርቅ መከሰቱን ተከትሎ የአስቸኳይ ጊዜ ደነገገ። የአስቸኳይ ጊዜ አዋጁ ባለስልጣናት የተለመዱትን ደንቦች በማለፍ በተለይ እንደ ውሃ አመዳደብና አጠቃቀም ላይ እርምጃዎችን እንዲያስተላልፉ ያስችላቸዋል ተብሏል። በከፍተኛ ድርቅ የተጎዱት የጣሊያን አካባቢዎች በተለይ ፖ የተባለ ወንዝና ሸለቆ በሚያቋረጥባቸው አካባቢዎች መሆኑም ተዘግቧል። በሰሜን ጣሊያን በተከሰ የተከሰተው ድርቅ ምክንያት የፖ ወንዝ ውሃ መጠን በከፍተኛ ሁኔታ መቀነሱም ተመልክቷል። በኢጣሊያ እንዲህ አይነት ድርቅ ሲከሰት ከሰባ ዓመታት ወዲህ ለመጀመሪያ ጊዜ መሆኑም ታውቋል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን ዜና ለማብቃት ርዕሰ ዜናዎቹን በድጋሚ ያሰማለሁ። በኢትዮጵያ በተለይ በኦሮሚያ ክልል በቄለም ወለጋ ዞን በአማራ ብሔር ላይ የቀጠለውን ጭፍጨፋ የተለያዩ የፖለቲካ ፓርቲዎች፣ ታዋቂ የማህበረሰብ አባላት እያወገዙት ነው። መንግስት ሆነ ብሎ በተባባሪነት በቸልተኝነት አቅም ማነስ እንዲሁም የእኩይ ኃይል ተባባሪዎች በመንግስት መዋቅር ውስጥ በመሰግሰጋቸው መንግስት የዜጎችን ነፍስ ለመታደግ የሚያስችሉ ተግባራትን በቁርጠኝነት አልተገበረም ሲሉ መንግስትን ተጠያቂ አድርገዋል። ትናንት ዳግም በመቶዎች የሚቆጠሩ አማሮች የተገደሉበት የኦሮሚያ ክልል የቄለም ወለጋ ዞን ጭፍጨፋ መንግስትና መንግስት የሚወነጀለው የኦሮሞ ነጻነት ጦር ወይም መንግስት ሸኔ የሚለው ቡድን እየተወነጃጀሉበት ነው። ኢትዮጵያና ሱዳን የገቡበትን የድንበር ውዝግብ በውይይት ለመፍታት ሁለቱም ሀገራት ቁርጠኞች እንደሆኑ ጠቅላይ ሚኒስትር አብይ ተናገሩ። ዜናው አበቃ። የዓለም ዜና አዜብ ታደሰነች አሰማችን። አመሰግናለሁ።